ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቦርዲንግ ስኩል ነበረ። ኤሎኪሽን ድራማ ነው ያጠናው። ጮክ ብለህ ነበር የምታነበው። ትወስድ ነበረ ስቴጅ ላይ አውጥታ መጽሐፍ ትሰጥሃለች። አሁን ነው የሚገባኝ፣ እሱ ነው ያኔ አብዚያን ነው ምንድን ነው የምሰራው ብዬ ለመነጋገር ለጋዜጠኝነትም ያበቃኝ እሱ ክላስ ነው። ኮንፊደንስ ሰጠኝ፣ ቼን ሆኜ ሙቪውንም ለመስራት የበርካታ ሙያዎች ባለቤት ናት። ውብን በተሰኘው እና ሶስቱንም ሆና የሰራችውን ጨምሮ በፊልም ትወና፣ አቀናባሪነት እና ዲሬክተርነት እንዲሁም ከቲያትር ቀጥላ ባጠናችሁ የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታቀርባለች። ከምሽቱ እንግዶቻችን አንዷ ሶሎሜ ሙሉጌታ አብራን ታመሻለች። ሌሎች ቅንብሮች ይዘናል። እሁድ 28 2016 ዓ ም ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን እስከ ፕሮግራማችን ፍጻሜ ከምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን አብራችሁን አምሹ አሁን የሰዓቱ የዓለም ዜና ይቀድማል ጠብቁን ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ እስራኤል ዛሬ ውድ ማለዳ በጋዛ አልቃሳ ሰማዕታት ሆስፒታል ግቢ ውስጥ በሰነዘረችው ጥቃት በድንኳን ተጠልለው የነበሩ አራት ተፈናቃይ ፍልስጤማውያንን ጨምሮ 18 ሰዎች ሲገደሉ ሌሎች ቆስለዋል። በሌላም በኩል ከቴልአቪቭ ወጣ ብላ በምትገኝ ከተማ አንድ ፍልስጤማዊ ሁለት ሰዎችን በስለት ወግቶ መግደሉን አሶሴትድ ፕሬስ ዘግቧል። ከእስራኤል የነፍስ አድን አገልግሎት ሜጋን ዴቪድ አዶም እንደተናገሩት በስለት የተወጉት በሰባዎቹ ዕድሜ ውስጥ ያሉ አንዲት ሴትና የ80 ዓመት አዛውንት ሲሆኑ ሌሎች ሁለት ሰዎች ቆስለዋል። ፖሊስ አደጋውን ያደረሰው ፍልስጤማዊ መገደሉን አስታውቋል። በሌላም በኩል በሰሜን ጋዛ በተፈጸመ ሌላ የእስራኤል ጥቃት አንድ የመኖሪያ ቤት በመውደሙ በውስጡ የነበሩት ሶስት ህጻናት ወላጆቻቸውና ሴት አያታቸውን ጨምሮ ቢያንስ ስምንት ሰዎች መሞታቸውን የጤና ሚኒስቴር አመልክቷል። ትላንት ቅዳሜ በጋዛ ከተማ ወደ መጠለያ ጣቢያነት የተቀየረ አንድ ትምህርት ቤት በእስራኤል ጥቃት በመመታቱ ቢያንስ 16 ሰዎች መገደላቸውና 21 ሰዎች መቁሰላቸውንም የጋዛ ጤና ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። የጦርነት ስጋት እየጨመረ በመምጣቱ የውጭ ዜጎች ሊባኖስን በአስቸኳይ ለቀው እንዲወጡ የሚሰጠው ማሳሰቢያ ጨምረዋል። ፈረንሳይ ዛሬ እሁድ ኢራን እና አጋሮቿ ከፍተኛ የሄዝቦላና ሀማስ ኃላፊዎች ተገደሉበትና እስራኤልን ጥፋተኛ ላደረጉበት ጥቃት ምላሽ ለመስጠት ዝግጁ እንደሆኑ ማሳወቃቸውን ተከትሎ በጣም አደገኛና ተለዋዋጭ በሆነ የደህንነት ሁኔታ ውስጥ የፈረንሳይ ዜጎች ወደ ሊባኖስ ከመጓዝ እንዲቆጠቡና በአገሪቱ ውስጥም ያሉትን በተቻለ ፍጥነት በአሁኑኑ በአስቸኳይ ለመውጣት እንዲዘጋጁ ሲል በፓሪስ የሚገኘው የውጭ ጉዳይ ሚኒስቴር አስታውቋል። ዩናይትድ ስቴትስ እና ብሪታንያ ተመሳሳይ ማስጠንቀቂያዎች ሰጥተዋል። በርካታ ምዕራባውያን አገሮች ወደ አካባቢው የሚያደርጓቸውን በረራዎች ሰርዘዋል። የጋዛ ጦርነት ከተቀሰቀሰበት ጊዜ ጀምሮ ከእስራኤል ጦር ጋር በየቀኑ ሊባል የሚችል የተኩስ ልውውጥ የሚያደርገው በኢራን የሚደገፈው የሊባኖሱ ሄዝቦላህ ተዋጊዎቹ በአንድ ሌሊት ወደ እስራኤል ሰሜናዊ ክፍል ሮኬቶች መተኮሳቸውን አስታውቋል። የእስራኤል ጦር ከሊባኖስ ወደ ሰላሳ የሚጠጉ ሮኬቶች የተወነጨፉ ሲሆን አብዛኞቹ ተጠልፈ ዋል ብሏል። አሜሪካም የጦር መርከቦችና ተዋጊ ጄቶችን በማንቀሳቀስ ሰራተኞቿን ለመጠበቅና እስራኤልን ለመከላከል እየሰራች ነው። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ የሚያካሄደውን ጥቃት የቀጠለ ሲሆን ባለፉት 24 ሰዓታት ውስጥ ወደ 50 የሚጠጉ የሽብር ኢላማዎችን መምታቱን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን የረጅም ርቀት ጥቃቷን በማጠናከር ባለፉት 24 ሰዓት ጊዜ ውስጥ የሩሲያን ባህር ሰርጓጅ መርከብ ስታሰጥም የአውሮፕላን ማረፊያዎችን መደብደበዋን አስታውቃለች። የሩሲያ ባለስልጣናትም የዩክሬን ሰው አልባ አውሮፕላኖች አንድ የመኖሪያ አፓርትመንት ህንፃ በመምታታቸው የአንድ ሰው ህይወት ማለፉን ተናግረዋል። ዩክሬን ከሐምሌ ወር ጀምሮ ሩሲያን ለመምታት የረዥም ርቀት ሚሳይሎችን መጠቀም እንድትችል አጋሮቿን በመጠየቅ ጫና ብታደርግም ምዕራባውያን በተለይም አሜሪካ በሞስኮ በኩል ሁኔታ ቦታው ሊባባስ ይችላል በሚል ስጋት ተቃውመዋል። ዩክሬን በሩሲያ ቁጥጥር ስር ወደምትገኘው ክሬሚያ ዘልቆ በመግባት ኪሎ ክላስ የሚባልና በናፍጣና ኤሌክትሪክ የሚሰራ ባህር ሰርጓጅ መርከብና ኤስ አራት መቶ የተባሉ የሩሲያ አየር መቃወሚያ ሚሳይሎችን መምታቷን አስታውቃለች። የአየር መቃወሚያ መሳሪያው የሩሲያ ጦር የሎጂስቲክና የትራንስፖርት መናኸሪያ የሆነውን ወሳኙን የኬርች ሰርጥ ድልድል የሚጠብቅ እንደነበር የዩክሬን መከላከያ ትናንት ቅዳሜ ያወጣው መግለጫ አመልክቷል። በመጨረሻም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝደንት ቶማስ ባች፣ የእምነት መሪዎችና የኦሎምፒክ ባለስልጣናት ዛሬ እሁድ ጠዋት በፓሪስ ኖትረዳም ካቴድራል ፊት ለፊት እምነትና ስፖርት እንዴት እርስ በርስ መደጋገፍ እንደሚችሉ ለማሳየት መሰባሰባቸውን ተናገሩ። የ2024 የፓሪስ ኦሎምፒክ ጨዋታዎች በመክፈቻ ስነ ስርዓቱ ላይ በክርስትና እምነት ላይ የተሳለቀበትን ዝግጅት አቅርበዋል የሚል ውዝግብ ቢነሳበትም የዛሬው የእምነት አባቶችና የስፖርት ቤተሰቦች ስብስብ የስፖርትና ሰላም ጥምረትን አስፈላጊነት አጽንኦት መስጠቱ ተገልጿዋል። ሰላምና እረፍት ታይቶበታል በተባለው የአትሌቶቹ መንደር የቡድሂዝም፣ የክርስትና እምነት፣ የሂንዱይዝም፣ የእስልምናና የአይሁድ እምነት ተወካዮች ለኦሎምፒክ ተካፋዮቹ መንፈሳዊ ቡራኬና መጽናኛ መስጠታቸውን የአሶሲኤትድ ፕሬስ ዘገባ አመልክተዋል። እንደ አውሮፓ አቆጣጠር በ2024 የተካሄደው የፓሪስ ጨዋታዎች መክፈቻ ላይ በክርስትና እምነት ከሚታወቀው የመጨረሻው እራት ምስል ጋር ተያይዞ የቀረበው ትዕይንት ቫቲካንን ጨምሮ ከሃይማኖት ቡድኖች ተቃውሞ ገጥሞ ታል። በኦሎምፒክ ስፍራ የሚካሄደው የሃይማኖትና የስፖርት ቤተሰቦች ስብስብ የተጀመረው በዘመናዊ የኦሎምፒክ መስራች ፒየር ደ ኩቡርቲን እንደ ኤሮፓ አቆጣጠር በ1924 በተካሄደው የፓሪስ ኦሎምፒክ ጨዋታዎች ላይ መሆኑን ዘገባው አስታውሷል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ ሐምሌ 28 2016 ዓመተ ምህረት በድጋሚ ጤና አስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና ሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁን ቆያለን። ቀዳሚ ያደረግናትን ዜማ እናስከትል። I'm me i ቀደም ባለው የራዲዮ መጽሔት ለቅምሻ ያህል ያሰማናችሁ ቅንብር ነው። ቀዳሚው ምሽቱም ሰፋ ብሎ ይደመጣል። በርከት ያሉ ሙያዎች ባለቤት ነች። የፊልም ተዋናይ አቀናባሪና ዲሬክተርም ናት። የሚዲያ ፍቅርና ዝንባሌዋም ገና ከማለዳው በእንግሊዝ ሀገር የሴቶች አዳሪ ትምህርት ቤት ተማሪ ከነበረችበት ጊዜ ይጀምራል። እንግዳችን ሰሎሜ ሙሉጌታ

እንኳን ደህና ጠበከኝ አሉ እግዚአብሔር ይስጥልኝ ስለጋበስ ብዙ የምናነሳቸው ነገሮች አሉ ምናልባት የቅርቡ ትኩሱ ለእውቅናና ለክብር የበቃሽበት የማህበረ ጊራን ዘረ ኢትዮጵያ ብዙዎች በእንግሊዝኛው ምህጻረ ቃል ሲል በሚለው ስያሜ የሚያውቁት ከዘንድሮ ተሸላሚዎች አንዷ ነበርሽ እንኳን ደስ ያለሽ እንኳን ሮደሳል እግዚአብሔር ይስጥልኝ ጊዜን ፍቃድን አቅምን ገንዘብን የሚጠይቅ ነገር ለማህበረሰብ ሲሰጥ የሚያይ ሰው የሚመለከት አለ እና ስራሽን አይተው ለማህበረሰብ ያበረከትሽውን ስራ ተመልክተው ተከታትለው ነው ለዚህ እውቅና ያበቁሽና ስራዎች ምን እንደሆኑ መለስ ብለን እናያለን። ከዚህ ቀደም ትልቁ ይመስለኛል የፊልም ስራሽ ውብን ተመልካቾች ዘንድ ከፍተኛ ተወዳጅነት ያተረፈ ስራ ነው። በጊዜው የመነጋገር እድል ነበረን። ዛሬ ግን ከዚያ በፊትም ከዛ በኋላ የሰራሻቸውን ጨምረን እንወያያለን። በቅድሚያ ስለ ሽልማት ምን ተሰማሽ ምን አይነት ስሜት አሳድረልብሽ ኢትዮጵያውያን ናቸው ያውተው ኢትዮጵያውያን አሜሪካውያን ናቸው ያከበሩሽ ወይ በጣም በጣም ደስ የሚል ስሜት ነው እውነት ለመናገር ምክንያቱም ከራስ ህዝብ ስታገኝ ክብር በጣም ነው ደስ የሚለው ለማስረዳትም ቃል የለኝም ግን እውነት የራስ ሰው ሲያመሰግንሽ በጣም ከፍ ያለ ደስታይስ ተሰምቶኛል በፊልም ስራዎች ሌሎች እውቅናዎች አግኝተሻል ከዚህ ቀደም ይሄ ግን ለየት ያደርገዋል እያልሽን ነው አዎ ምክንያቱም ከራስ ህዝብ ሲመጣ ከየመጣህበት ህዝብ ሲያከብርህ ልዩ ይሆናል። ሌሎቹ ከሌላም ቦታ ናቸውና ኮርስ፣ እሱን በጣም ደስ ይልሃል። ግን የራስህ ህዝብ ሲያከብርህ በጣም ነው እውነት ደስ ያለ የሚያግባባ ይመስለኛል። ትልቅነቱንም መረዳት አያስቸግርም። እንዳልሽ የገዛ ማህበረሰብ የሰጠው እውቅና ነው። ሰሎሜ፣ ፊልም ስራዎችን አስመልክቶ ከተነጋገርን በኋላ አሁንም ከፊልሙ አለም አልወጣሽም። የፊልሙ ኢንዱስትሪ ውስጥ ትሳተፍ ያለሽ ምን አይነት ስራዎች ላይ እየተሳተፍሽ እንደሆን እንነጋገራለን። ግን አሁን በጋዜጠኝነት በተማርሽ ባጠናሽው ሙያ ደግሞ እየሰራሽ ነው። ቴሌቪዥን ፕሮግራም አለሽ። ኢትዮጵያና ኤርትራን ብቻ ሳይሆን አፍሪካን የሚመለከቱ ርዕሰ ጉዳዮች ላይ ታተኩሪያለሽ። የዚህ የምንኖርበት ዩናይት ስቴትስን የሚመለከቱ ጉዳዮች ላይ ታተኩሪያለሽ። እስኪ ንገሪን ስለ ቴሌቪዥን ፕሮግራም። እሺ፣ ደስ ይለኛል። ፕሮግራሙ ስሙ አፍሪካ ወርልድ ቲቪ ነው። እንዳልከው የአፍሪካን ታሪክ ጋዜጠኝነት ሲጀምር ያው እንግዲህ ኒውስ ነው አደለጋ። እሱን መጀመሪያ እንናገራለን። ሌላም ደግሞ ታሪክ ፊልሞች፣ በአፍሪካ ዲያስፖራም ሆነ አፍሪካ ውስጥ ያሉ ሰዎች ያደረጉትን ታሪኮች ያመጣን በቃ ሰው እንዲያውቃቸው ስለ እነሱም እናስታውቃለን። ግን ያው ታሪክን ኒውስ እና ዜናን አቀርባለንና ግን የአፍሪካን የተመለከተ ማለት ነው። ኢትዮጵያ እንግዲህ የሀገርሽ ነውእና ነው እና ደግሞ የኢትዮጵያ ነገር ጫን ብሎ መምጣቱ አይቀርም። የኢትዮጵያ ጉዳይ ይበልጥ ይስብሻል። በኢትዮጵያ ጉዳይ ላይ ያተኮሩ ወይም ኢትዮጵያውያን አሜሪካውያን በዚህ በተለያዩ የዩናይት ስቴትስ ግዛቶች ያሉ የእነሱን ስራዎች፣ ታሪካቸውን የሚመለከትም እንዲሁ ታነጋግሪያለች የአፍሪካንም ታሪክ ደግሞ እዚህም ሀገር ስለምንኖር እኔም እዚህ ስለምኖር የዚህም ሀገር ዜና እናወራለን እና የኢትዮጵያም እዚህም ሆነን ኢትዮጵያኖችም ሆነን ዳያስፖራ ስለሆነን ዳያስፖራም ታሪክ የኢትዮጵያንም ታሪክ ያና አምጥተን ያው ለህዝብ ለማስታወቅ እና የእውነት ታሪክ መናገር ነው የፈለግ ነው። እና ለማጣራት ደግሞ የጋዜጠኝነት እንደ ድሮው ለማድረግ ይከብዳል። ብዙ ነገር ተቀይሯል። ግን እኛ በተቻለን ምጥመጠን የእውነት ህዝቡ እንዲያውቀው እና በምናቀርበው ነገሮች የራሱን አስተያየት እንዲያይ ማለት ነው። እና የእኛ ቻናል እሱን ነው እንግዲህ ፑሽ የምናደርገው ያለው ነው የእውነት ታሪክ ለመናገር ሰሎሜ፣ ጋዜጠኝነት ያጠናሽው መጀመሪያ የተማርሹም ቢሆን አሁኑ እየገባሽበት ያለሽው ከፊልሙ ዓለም ባትወጪም ዋና ጊዜሽን የሚወስደው ይመስለኛል። አሁን የቴሌቪዥን ፕሮግራም ብዙ ጊዜ ይጠይቃል። ትምህርቱ፣ እውቀቱ፣ ልምዱ ቢኖርሽም የሙሉ ሰዓት ወይም ሰፊ ጊዜ የሚጠይቅ ስራ ስታደርጊው እንዴት ነው ሽግግሩት? እኔ መጀመሪያ ስራ ቴሌቪዥን ነበረ። ከንስሰሴ ለኤቢሲ ስራ ነበረ መጀመሪያ ማለት ነው እና እና ያን ሰራ። የእኔ አስተያየት ነው የምነግረህ፣ ታሪክ ነው ሁሉም ፊልም ሆነ ያው ጋዜጠኝነት፣ ፋክቱን ተናግረ በዚህ ባለህ ሰዓት ውስጥ ነው የምትናገረው አይደለም። ፊልምም ደግሞ ታሪክ ነው፣ ግን ረዘም ባለ ሰዓት ጊዜ ወስደህ ነው የምትናገረው። ና ለእኔ ሁለቱም ታሪክ ነው ብዬ ነው የማወራው የሆነውን ነገርና ለመሸጋገር በጠየከኝ ጥያቄ ብዙ አልወሰደብኝም፣ ወደ በፊቱ እንደመመመለስ ነው እንደ ታሪክ ነው የማየው አንድ ነገር ሲሆን ምን ሆነ ከተባለ ታሪኩን በጋዜጠኝነት በፋክቹዋል ነገር ነው የምትነግረው አይደለም። ፊልም ግን ኢማጂን ስለምታረግ ነው ነው በዛ መስኮት ውስጥ ብዙ ነገር ማድረግ ትችላለ በጭንቅላት ያሰብ ከሆን እንጂ። ሁለቱም ታሪክ ነው። አንዱ አቀራረቡ ወደ ሀሳብ ወለድ፣ አንዱ ደግሞ በለት የሚሆን ጉዳዮች ላይ ያተኩር እንጂ የሚነገሩ የሰው ታሪኮች ናቸው። ነው እንደሱ ነው። ግን ያው ፊልም ብዙ ጊዜ ይፈጃል ለመስራት ኒውስ በሰዓቱ እና ቶሎ ቶሎ ማምጣት አለብን እና ተርን ራውንድ ፔሪየዱ በጣም ትን ነው። በቅጽበት ውስጥ ነው የሚመላለሰው የማለቂያ የማብቂያ ሰዓት የምንለዋለ። ያኛው ሰፋ ያለ ጊዜ ይሰጥሻል። በወራት በአመታት ውስጥ ሊሆን ይችላል። የሚሰራው ጊዜ አለ። ሰሎሜ እንግዲህ የብዙ ሙያ ሰው ሲገኝ ብዙ ሙያ ነው ያንቺ ያለሽ እና ሁሉንም እያነሳን እየጣል በሁለቱ መካከል እንመላለሳለን። ወደ ፊልሙ እንመለስና በርከት ባሉ ስራዎች ላይ እንድትሳተፍሽ ተረድቻ ያለው እኔ ከማውቃቸው በተጨማሪ የህይወት ታሪክሽን መልከት ሳደርግ ቀድሞ የተሳተፍሽባቸውን የፊልም ስራዎች ገና ስትጀምሪ ጭምሪ የሰራሻቸውን ተመልክቻለሁ። ውብን ግን ዋናው ስራሽ ነው። ተባባሪ ጸሀፊያ በዲሬክተርነት ተባብረሻ ያቅርበሻል። በአቀናባሪነት ወይም ፕሮዲሰርነቱ ትሳትፈሻል ዋናው ገጸ ባህር የሆነሽም ተጫውተሻል። ብዙ ስራ ነበረሽ። መጀመሪያ እዚህ ሰዓት ለሚከታተሉ አድማጮች እነኚህ ሁሉ ኃላፊነቶች መሸከም እንዴት ተቻለ? በዛ ላይ በግል የተሰራ ፊልም ነው። የግል ፊልም ወይም ኢንዲፔንዳንት የሚባለው የሲኒማ ዘርፍ ምን ያህል ከባድ እንደሆነ ይታወቃል። ለፊልሙ ከሚጠይቀው ወጪ እስከሚኬድበት መንገድ፣ እስኪ እንደው መለስ ብለሽ አስታወሽን፣ ምን ይመስላል መንገድሽ ምን ይመስል ነበር? እንዴት ስትወጣሽው? ጥሩ ጥያቄ ነው። ሳስበው ታሪኩን መጀመሪያ፣ በታሪክ ነው አደለ ፊልም ሲጻፍ፣ ስክሪን ፕሌን ታሪኩ ሲጻፍ ታሪኩን በውስጥ ያስገብቸው ነበር ላይ ምክንያቱም የሰብኩት ነገር ስለነበር ማለት ነው። እና እሱ ራሱ ሲጻፍ ብዙ ጊዜ ነበር የፈጀው። እሱን ስናስተካክል ብዙ ስለቆየን መሆን አለበት ብዬን ያመንኩት ምክንያቱም ብዙ ሰው ነበረ እያነበበ ጽፈን ስንመላለስ ኖት ስንጻጻፍ ማለት ነው። እና እሱ ራሱ ከፕሮዳክሽኑ የተለየ የራሱ ስራ ነበረው ታሪኩን ስንጽፍ ማለት ነው እና አይ ቲንክ የእኔ አስተሳሰብ በዛ ጊዜ ዳያስፖራ ስለነበርኩኝ ብዙ ልጆች፣ ብዙ ጓደኞች የኢትዮጵያኖችም ያልሆኑ ዳያስፖራ የሆኑ ከሌላ ሌላ ታሪካቸው እንደኔ ነበር። ብዙዎቹ ሴቶቹ ካልቸራቸው ውስጥም ናቸው የዚህንም ካልቸር ይዙ ነበረ እና በዛ በልጅነት ጊዜ ኮንፊዝድ ልትሆን ትችላለህ። ከቤተሰቦች ጋር አንድ ነገር ሲሉ ወደዚህ ሁሉም ዩኒቨርሲቲ አንድ ነበሩ እና መነገር አለበት ብዬ አመንኩኝ። ምክንያቱም እያደግ በቲኔጀር ከዚ በላ ትንቲ ስትገባ ምናምን ራስን የምታውቅበት ምን እፈልጋለሁ ነው የምትልበት ጊዜ ነው። እና ለሌላ ልጆችም ለሚያድጉ ልጆች ይሄንን ነገር መናገር አለብን ብያመንኩ ማለት ነው። ስለዚህ መሰራት አለበት ብዬ ነው ያመንኩ። አንድ ነገር ደግሞ ካመንክበት እስከ መጨረሻ ልትሄድ ትችላለህ አደለ። ስላመንኩበት እና ደግሞ ከኔም ጋር የሰሩ ልጆች በጣም በእውነት ሪስፔክት የሚደረጉ ናቸው። እና ስላመኑ የኔንም ይህን የምነግራቸው እና በቃ መጀመሪያ ስንጀምር አይዲያ የነበረ ነው። ከዛ በኋላ ያው የሰፋ መጣ እና ፕሮዳክሽኑ ደግሞ ሌላ ነው። ከስክሪፕት ወደ ፕሮዳክሽን ስትሄድ ከዛ በኋላ ደግሞ ከእኛ ጋር ፕሮዳክሽን ውስጥ የመጡት ዩኒየንም ስለነበረ ምርጥ ምርጥ ሰዎች ስለነበሩ ሊሰራት ና እና አንዳንዴ ፊልም እዚህ ላይ ነው እንግዲህ ሰው ብሬክ የሚያደርገው። ምክንያቱም ቀላል አደለም። አንተ እንዳልከው ኢንዲፐንደንት ፊልም መስራት ከባድ ነው እና ብዙ ወደ ላይ ወደ ታች ብለህ ነው። አንድ ነገር ሳይሆንልህ ጊቭ አፕ ልታደርግ ትችላለህ፣ ግን ን ስላመንበት ጨረስ ነው ስላመንበት ጨረስ ነው። ጥሩ አገላለጥ ይመስለኛል። ሰሎሜ ስለ ፊልሙ ከዚህ ቀደም ፊልሙን የማየት እድል ያላገኙ ታሪኩንም ጭምር ያልሰሙ አድማጮች ይኖሩናልና ውብን የሁለት ዓለም ሁለት ባህሎች ቅድም ያልሽውን አይነት የመጀመሪያ ትውልድ የሚባለው የሚገጥመውን ፈተና ኢትዮጵያውያን አሜሪካውያን ወይም ኢትዮጵያውያን ታዳጊ ልጆች በልጅነታቸው መጥተው ወይም እዚህ ሀገር ከኢትዮጵያውያን ቤተሰቦች ወልደው የሚገጥማቸው ብቻ ሳይሆን የየትኛውም የውጭ ሀገር ተወላጅ የሆነ ወጣት ታዳጊ ከቤተሰቦች ጋር ካለው ቅራኔ ጭምር የሚጋራ ነው እንደገለሽ። እና እስኪ አስታውሽን ውብን ውስጥ ራስሽን የተመለከትሽበት ምንድነው ታሪኩ ጎልቶ የወጣው? እንግዲህ ውብን ብዙ መሴጅ አለው። አንዱ ያው የልጅቷ አንድ ዋለ ባህሪ አሽ ትጫወቻል። እሷ ግማሽ ግሯ ካልቸሯ ላይ ያኛው ግማሽ ግሯ ደግሞ ወደ ዌስተን ካልቸር ላይ ነው ያለው እና እናቷ ደግሞ የራሷን የቻለ ችግር አላት። እሷን ወይዘሮ ዓለም ፀሐይ ወዳጅ ነው ጫውንተው በጣም ጎበዝ ተዋናይ ከፊልም ጋር በተያያዘ እንደው አንድ ተጨማሪ ጥያቄ ባነሳልሽ፣ እያነሳሽ ያለሽው ስለ ተቀባዩ ባህል አንድ የውጭ ሀገር ሰው እዚህ ሀገር ሊኖር ሲመጣ የሚጠብቀው ባህል ግጭት ይኖራል። ታዳጊዎች ሲሆኑ ደግሞ ዋና ባህላቸው ያደጉበት ሊሆን ይችላል። ከእድሜ ኩዮቻቸው ጋር ውለው ቤታቸው ሲመለሱ ግን ሌላ ባህል ነው የሚጠብቃቸው። በዚህ ባህል ያለው ግጭት እውነተኛ ግጭት ነው። ብዙ ልጆችን ሌላ ፈተና ላይ የሚያምረው ጤናም፣ የቤተሰብም ችግር የሚፈጥር ነገር ነው እና ኢትዮጵያውያን አሜሪካውያን ይህን ፊልምሽን ካዩ በኋላ የራሳቸው ፈተና የሆነ ያን የሚያዩ ቅድም ያነሳሽ የባህል ግጭቱን በተመለከተ ምን አገኘሽ? ምን ሰማሽ? ወላጆችም ምን ይላሉ? ይህን ሲያዩ ራሳቸውን መልሶ የማየት እድል ይሰጣል። ና በጣም ጥሩ ጥያቄ። ምክንያቱም ብዙ ሰው መጀመሪያ ላይ ፊልሙ እንደወጣ ብዙ እናቶች ልጆቻቸው ይህንን ፊልም አይተው አንድ ሴትዮ ምን አለችን? ልጇ ትዳር ልትይዝ ነበረ እና ትዳሩ እንዲሆን አልፈለገችም እናቷ፣ ምክንያቱም የምታገባው ሰው የሌላ ሰው የሌላ ሀገር ባህል ነበረ እና አልፈለገችም ነበር እና ፊልሙን ስታየ ለካ እኔ ልጄን እንደዚህ ነበር ያስጨነኳት እና መታለችን እሱን አረሰው በቃ በጣም ገረማት እና አልላትም እንደገና ታግባው የተፈለገች የራሷ ቾይስ ነው። ምክንያቱም እሷ የእናትየዋን ጭንቀት ላየች ነው ፊልሙ ላይ ሁለተኛ ደግሞ ሜንታል ሄልት ስላለ ብዙ ሰዎች ለካ ቤት ሲመጡ እኛ እንደዚህ ነው የምናስጨንቃቸው ልጆቻችንን ብለዋል እንደዛም ስላሉን አፍሪካ ወርልድ ላይ አመጣ ነው አሁን ዲስከሽን ሰናል ቻናሉም ላይ አኖኒመስ መስኮልም ይደርሰን ነበር፣ ግን በውብን የተነሳ ኦፕን ሰዎች እንደዚህ መወያየት ጀምሮ ነገሩን እና ስለዚህ በዛ እውነት ያቺ ፓርት ልጅቷ በምትጨነቀበት ጊዜ እናትዮዋ ደግሞ እንዴት ልጇን ማናገር እንዳቃታት እሱን ብዙ ሰው ረዝኔት አድርጓል። ሰሎሜ ስለ ልጆች አነሳን፣ እዚህ ስለተወለዱ ስላደጉ፣ ስለአደጉ ስለ አዲስ ልውልድ አነሳን። ሰሎሜን ልጅቷን እስኪ እንመልከት የእሷን መንገድ ደሞ ከኢትዮጵያ ከወጣሽ እንግሊዝ ሀገር ነው የኖርሽ የተማርሽ። ከዛ በኋላ ነው ወደ ዩናይት ስቴትስ የመጣሽው። ምናልባት ከዚ ፊት ሌላ ቦታ ከነበራችሁ እርግጠኛ አይደለሁም። የህይወት ታሪክሽ ላይ ግን ጋዜጠኝነትም ጭምር ያጠናሽበት ከዚያም ሆኑን ይጠቁሟል። የህይወት መንገድሽ ራሱ ምን ይመስል ነበረ? እስኪ ስለ ራስሽ እንደው በተወሰነ ደረጃ ጫውች። እኔ በጣም ጥሩ እናትና አባት በእውነት አባቴም እናቴም እግዚአብሔርን አመሰግናለሁኝ እንደዚህ አይነት እናትና አባት ናት። ስለሰጠኝም ነው ይህንን እድል አጋጥሞኝ የወጣሁት። አባቴ ፓይለት ነበረ። ካፕቴን ሆኖ በሚሰራበት ጊዜ መጀመሪያ እኛ ኢትዮጵያ ነበርን። ከዛ ወጣን። ባህሬንም ነበረ፣ የመንም ነበረ፣ ከዛ ወደ አሜሪካን አገር እኛ ግን ልክ ነው። እንግሊዝ ሀገር ነው የተማርኩት። እንግሊዝ ሀገር ሆኜ ኤሌኩሽን እና ድራማ ነው ያጠናሁት። ያው ኢንትረስቱ ነበረኝ በዛ ጊዜ። ከዛ በኋላ ነው ወደ ዩናይትድ ስቴትስ የመጣ። ከዛ ካንሰስ ነው የሄድኩት። ትምህርት ግራጁዌት ያደረግኩት በጋዜጠኝነት። በዛ ጊዜ ይመስለኝ ባቴ ትራቨል ባረገ ጊዜ እኛም ስንሄድ ብዙ ጊዜ ፒፕል ዋች አደርግ ነበር። የተለያየ ባህል የሚማር የማወቅ እድል ሰጥቶሻል። በየቦታው ስትሄድ ሰው እንዴት እንደነበረ ካልቸሩ እንዴት እንደሆነ ምናምን ባህሬንም እንደዛው ልዛገረም ስንሄድ እንደዛውና አባቴ ደግሞ በጣም ያምን ነበር በማንበብ እና እንድናነብ በጣም ፑሽ ያረግ ነበረ ካልቸር ደግሞ እንድናቅ በጣም በቃ ኦፕን ማይንድድ ነበር። አ ስለነበረኝ ኢንትረስቱ ድራማ ክላስ ሲባል ወሰድኩኝ። ከዛ በኋላ አስተማሪ ነገረችኝ አንድ ቀን፣ አንቺ እዚህ መቆያ ኖ አልፈልግም ብዬ ልወጣ ነበር ድራማ ክላሱ ግን እሷ ኖ አለችኝ። እንደውም ኢንዲቪዱ ብቻሽን ኮች ላረግሽ ፈልጋለሁ ምናምን አለችኝ። ግን ለመነጋገር ለጋዜጠኝነት ያበቃኝ እሱ ክላስ ነው። ከዚህ ኮንፊደንስ ሰጠኝ። አዎ። እና ጮክ ብለህ ነበር የምታነበው ትወስድ ነበረ ስቴጅ ላይ አውጥታ መጽሐፍ ትሰጥሃለች ማ ፌቨሪት ቲቸር ሚስስ አርተር ትባላለች። እና አምቢቢትል ነበርና አሁን ነው የሚገባኝ እሱን ያኔ አይ ዋዝ ያንግ ነው ምንድነው የምሰራው ብዬ እሱ ነው የሰጠኝ። አይ ቲንክ ለጋዜጠኝነትም ብቻ ሆኜ ሙቪውንም ለመስራት ልታስብ ያደረገች ሰሎሜ፣ ምናልባት ይሄ ጥያቄ መታየት ያለበት ተመልካቾቻችን ለማጋራት ያህል የወላጆች ድርሻይቱን ያህል የላቀ እንደሆነ፣ ሽልማቱን በተቀበልሽበት ጊዜ ስትናገሪ አድምጫለው። አባትሽ በቅርቡ ነው ያረፉት ዋናው አበረታችሽ እንደነበሩ አንዳንድ የማይደፍሩ ወይም የማያዋጡ የሚመስሉ በተለምዶ ልጆች የተወሰነ ነገር እንዲያጠኑ ወላጆች የሚፈልጉበት አለ በተለይ የስደተኛ ይገኛል ልጆች የሌላቸው ሀገሮችም እንዲሁ ይላሉ። የተወሰኑ ሙያዎች እንደ ይጠቅማሉ ብሎ ይታሰባል። አባትሽ ግን ሲያበረታቱሽ እንደነበሩ እሳቸው በምርጫሽ እንድትይዥ ማድረጌቱን ያህል በአንቺ ሕይወት ውስጥ ሚና እንደነበረ ወይም ድርሻ እንደነበረ ስትጫወች ይሰምቻለሁ። ዚህ ሀገር ገና እንግዳ ሆነሽ ነው። ሌላ ነገር ማጥናት እድል ይኖርሽ ነበረ። ምናልባትም ሌላ አብሮሽ የሚማር አንቺን የሚመስል ሰው ይኑር አይኖር እርግጠኛ አይደለሁም። ምን ይመስል ነበር? ያለም ያጋጣሚ ዚ ሀገር ስ ቦርዲንግ ስኩል ነበረ። ስለዚህ ቦርዲንግ ስኩል ማለት ልዩ ነው። ብዙ ጊዜ ቤት ስትኖር ነው። አሁን እዚ ሀገር ብዙ ቦርዲንግ ስኩል የለም። ሜ ቢ ኒውጀርዚ አካባቢ ግን ብዙ ሰው አልለመደም ቦርዲንግ ስኩል ድሮ ይኖር ይሆን ነበር። መጀመሪያ ስንሄድ ሆምሲክ ነበር በጣም ከቤተሰቦች ተለይ ደግሞ ልጆች ነበር እና ሶስታችን ነበርን። ከዛ እህቶቼ ሁለት እህቶች ጋር ከዛም በፊት ግን ኢትዮጵያኖች የተማሩበት የታወቁ ትምህርት ቤት ነው። ከዛም በኋላ መጥተዋል። ግን ስንሄድ ቤት መመለስ ነው የፈለግነው። ቦርዲንግ ስኩል ማን በዛ ጊዜ አይፈልግም? በኋላ ግን እኔ አሁን ብትጠይቀኝ ለእኔ እዛ ስሄድ በጣም እግዚአብሔርን አመሰግነዋለሁ ምክንያቱም ጓደኝነት ምን እንደሆነ፣ ከሰው ጋር እንዴት መኖር ምን እንደሆነ፣ ኩክ ማረግ ምን እንደሆነ፣ ሎንድሪ ማድረግ ምን እንደሆነ የሚያስተምር ትምህርት ቤት ነው እና ጓደኝነት ደግሞ ጥሩ እንደሆነ ማህበረሰብ ሲኖር እንዴት መኖር እንዳለበት ከትምህርቱ ሌላ ነው የምልህ፣ ያስተማረኝ እሱ ነው። ግን መጀመሪያ ላይ አንፈልግም፣ ማ ይፈልጋል? ግን አሁን ድረስ ጓደኞቼ፣ የእንግሊዝ ሀገር ጓደኞቼ በቃ በጣም እንትን ስትሮንግ ቦንድ አለ። ምክንያቱም በልጅነታችን የልጅነት ጓደኝነት ነው፣ ቦርዲንግ ስኩል ለአሁን ጄኔሬሽን ሜይ ቢ አይ ዶንት። አሁንም አለ እንግሊዝ ሀገር፣ ብዙ ሰው ቦርዲንግ ስኩል ይልካል። ምክንያቱም ቦርዲንግ ስኩል ምን ብለው ያምናሉ ኢንዲፐንደንት እንድትሆን ያደርገሃል። በራስ እንዲተማመኑ፣ በራስ እንዲቆሙ። ከዛ ስትወጣ ደግሞ ጨርሰህ እንግዲህ ከነዛ ልጆች መለየት በጣም ከብዶኝ ነበር ምክንያቱም እንደ ፋሚሊ ነበር። ግን ደግሞ ያ ያስተማሩህ ነገር ራስህን ችለህ እንድትቆም ትዝ ይልልና ትሄዳለ ወደ ህይወትህ። ግን እሱ ባልማረው ኖሮ እኔ እንጃ። ጥሩ ነው፣ ጠንከር ያደርጋል። ሰሎሜ ሙልጌታ የፊልም ተዋናይ ዲሬክተር አቀናባሪ፣ ወዲህም ደግሞ ጋዜጠኛ የቴሌቪዥን ፕሮግራም እያዘጋጀች የሚቀጥለው ምዕራፍ የምትሰሪያቸውን ስራዎችም ወደፊት እንዲሁ የመከታተልና ና መልሰን የመገናኘት የመወያየት እድል እንደሚኖርን ተስፋ አረጋለሁ። በዛሬው ከልብ አመሰግናለሁ። እግዜር ይስጥልኝ ስጠኝ፣ በጣም አመሰግናለሁ። I should give Ya da a የመጀመሪያውን ክፍል በቀደመው የራዲዮ መጽሔት አሰምተን ለዛሬ በቀጠሮ ያሳደርነው ዝግጅት ነው። ቀጣዩ ሳምንቱ የመጽሔት እንግዳ ጋር የምናደርገው ቆይታ ዋና መስሪያ ቤቱን በኒው ጀርዚ ባደረገው ጃንሰን ኤንድ ጃንሰን በተባለው በመድኃኒቶች ቅመማ የስነ ህይወትና የሕክምና ቴክኖሎጂዎች የተሰማራው ኩባንያ ከሰላሳ አመታት በላይ በምክትል ፕሬዚደንትነት ያገለገሉባቸውን አስራ ስምንት ዓመታት ጨምሮ በተለያዩ ከፍተኛ ኃላፊነቶች አገልግለዋል። ወሊሶ ውስጥ በከፈቱትና ላለፉት ስምንት ዓመታት ደግሞ የትምህርት እድል ያላገኙ ታዳጊ ሴት ልጃገረዶችን ሲረዳ በቆየው የበጎ አድራጎት ድርጅታቸው አማካኝነት ለሰሩት ስራ ነው እውቅና ያገኙት። አዎን በዩናይትድ ስቴትሱ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ከዘንድሮ ተሸላሚዎች መካከል አንዱ ናቸው። በቀደመው ውይይታችን ልባት ካደረግንበት እንነሳ ዶክተር ሽፈራውን በዚህ ሰዓት ለሚሰሙን ወጣት የሳይንስ ትምህርት ለመከተል ለሚፈልጉ የዲሳቱንም ወጣቶች ታዳጊዎችንም ይጨምራል። በሳይንሱ መንገድ ለመግፋት የሰውን ህይወት ሊያሻሽል የሚችል ህመምን፣ በሽታን ለመከላከል የሚያስችል የሳይንስ ዘርፍ ነውና እርስዎ በመሩት በዓለም አቀፍ ደረጃ ጥናት የሚያረክፍል እንደነበሩት 18 ዓመት በምክትል ፕሬዚዳንትነት በመሩበት ጊዜ እስከ ሀያ የሚደርሱ መድኃኒቶች ቅመማ ለስኬት እንዲበቃ መምራቱን ይናገራል። አንድ መድኃኒት ቅድም እንደነገሩን ዓመታት የሚወስድ ነው፣ ከጅምሩ ፍቃድ እስኪሰጠው ድረስ። በዚህ መሃል ደግሞ እንደታሰቡት ሳይሆኑ ቀርተው በሙከራ ላይ የለም፣ ይሄ ችግር አለው ተብሎ የሚቀርም እንዳለ ይታወቃል። እስኪ አስረዱን። እነኚህ የህይወት ታሪኮን ላይ የተመለከትኩት እስከ ሀያ የሚደርሱ መድኃኒቶች ለስኬት እንዲበቁ ምክንያት ሆነዋል። ምንድን ነው ወደ ሀያ መድኃኒቶች የሰራው ስዕል፣ የኔ ዲፓርትመንት የሰራበት ነው። እንግዲህ ሰው እንዲያውቅ የምፈልገው እንደኛ አይነት ስራ ቲም ወርክ ነው ነው ብዙ ዲፓርትመንቶች አሉ፣ ይሳተፋሉ። አዎ፣ እነዛ ዲፓርትመንቶች አንድ ላይ ሲሰሩ ልክ መኪናን እንደ መገጣጠም ነው። ወይ የታየር ሰዎች አሉ፣ የኢንጂን ሰዎች አሉ፣ የቦዲ አሉ። እና ሁሉም እንግዲህ በዛ በዲዛይኑ ተከትሎ ነው እንግዲህ መስራት ያለበት ምክንያቱም አንዱ ወደ ኋላ ቀረ አይሰራም፣ ያ መኪና አይወጣም፣ ያ መድኃኒትም አያልፍም እና ዋናው የእኛ ስራ ምንድን ነው፣ መድኃኒቱ ምንድን ነው፣ ምን አይነት በሽታ ነው የሚያድነው፣ እንዴትስ ነው የሚሰራው። ምን አይነት ዲዛይን ስተዲ ብናደርግ ነው ይሄንን መድሀኒት ይሰራል አይሰራም ለማለት የምንችለው? በጣም እንግዲህ የታወቀው ገቨርመንቶችም የሚያውቁት ራንድማይዝ ክሊኒካል ትራል ይባላል። እሱ ነው እንግዲህ በሱ ተከትለ ያንን ዲዛይን እንሰራለን እና የትልቁ ስራችን አንደኛ ሳይንሱን አንደርስታንድ ማድረግ፣ ሁለተኛ ምንድን ነው በሽታው ለማዳን የምንችለው እንዴት ነው ያንን በሽታ ደግሞ ሰራ አልሰራ የምንልበት ምንድን ነው? በምንድን ነው ዲሳይድ የምናደርገው? ይሄ ነው እንግዲህ ወይ ምን አይነት ሰዎችን ነው የምናጠናው? ለምሳሌ ሽማግሌዎችን ነው? ልጆችን ነው? ሁሉም ሰው ነው? እና ይሄ ሁሉ አንደርስታንድ ማድረግ አለብን። ይህንን ለመስራት እንግዲህ ከዛ በኋላ ዳታውን ከኮሌክት ከሽተኞቹ ኮሌክት ከተደረገ በኋላ የእኛ ዲፓርትመንት ይመጣና እኛንን እንግዲህ ያንን ዳታ በሙሉ ክሊን አድርገን አነላይዝ አድርገን ልክ በዲዛይኑ ምክንያት ሰራ አልሰራም ስታቲስቲክሊ። እንግዲህ ዋናው ትልቁ ስታቲስቲክ ዲዛይን ነው፣ አናልሲስ ነው። ያንን በደንብ ሰራ የምንለው እኛ ነን። መጀመሪያ ያንን አናላይዝ አድርገን ሪዘልቱን ለ ዶክተሮቹ እናሳያለን፣ ለማኔጅመንቱ እናሳያለን። ሌሎችም ደግሞ እንደኛ አይነት ኳሊፋይድ የሆኑ ሰዎች አሉ። እነሱንም ይህንን ይሁ ሪዘልቱን ያመጣነው ይሄ ነው ብለን እናሳያቸዋለን። እና ብዙ ሰው ነው ያንን ሪዘልት የሚያየውና ይሄ ትክክል አይደለም፣ ይሄ እንደዚህ ማድረግ አለብን፣ ይሄም የሚቀጥለው ስተዲ በዚህ መቀየር አለብን ብለው ዲሳይድ ተደርጎ ከዛ በኋላ ነው እንግዲህ ሪፖርቱ የሚቀርበው። መድኃኒቱ የሚሰራ ከሆነ ሁሉም ደስተኛ ነው፣ የሚቀጥለው ቦታ ስቴፕ እንሄዳለን። የማይሰራ ደግሞ ከሆነ ለምንድን ነው ያ የማይሰራው ብለን ማጥናት አለብን። እሱን ሞዴሊንግ ሲሚሌሽን ይባላል። እሱ ሞር አጥንቶ ለወደፊቱ እንዲጠቅም ምንድን ነው ከዚህ የምንማረው ይባላል። በጣም ኮምፕሊኬትድ ነው ስራው፣ ግን ብዙ ኤክስፐርቶች ስላሉበት ቲም ኤፈርት ነው እና ሌሎቹ ለምበ መንገድ የሚፈልገው ብቸኛ ሆኖ የሚሰራ ሳይንቲስት ፋርማስቲካል ካምፓኒ አይሰራም። ዝም ብሎ አስተማሪ ፕሮፌሰር መሆን ይሻላል ወይ? የራሱ ላብ እንዲኖሩ ያስፈልጋል። እና ይሄ ግን ከሁሉ ሰው ጋር መስራት ስላለብን እኔ እንኳን ትክክል ነኝ ካልኩኝ ሌሎቹ ይ ይሄ እንደዚህ እንደዚህ መሆን ነው ካልኩ ሀሳቤ መቀየር አለብኝ። ዋናው እሱ ነው። ሁለተኛው ገቨርንመንት አፕሩቭ የሚያደርጉት ገቨርንመንቶች በጣም ክክርትከር ነው። የነሱን ከነሱ ጋራ ሁል ጊዜ መነጋገር አለብን። እንደዚህ እንደዚህ ያስበናል። ዲዛይኑ ወይ ነው ምንታስባላችሁ እና እነሱ ጥሩ ኢንፑት ይሰጣሉ። ያለዛ ያለ እነሱን በደንብ ሳናናገር ከሰራን ያ ሀንድርድ ሚሊዮን ምናምን የወጣበት ስተዲ ይሄ አንቀበልም ካሉ በቃ ምንም አንቀበልም ነው ከሰብን ማለት ነው። በዛ በዛ ስተዲ እና ከሬጉሌተሪ ጋራ ሬጉሌተሪ ይባላሉ ተቆጣጣሪዎቹ ተቋቋሪዎቹ ከነሱ ጋር በደንብ መስራት አለ። ሌላው ደግሞ የኤፍዲኤ ብቻ ሳይሆን አሜሪካ ደፍንጤ አሜሪካ ነው ዋናው። አሜሪካ አፕሩቭ ከደረገ ሌላ ሀገር ትንሽ ይቀላል። ግን ዩሮፕ አለ፣ የራሳቸው ካናዳ የራሳቸው አለ፣ ጃፓን አለ፣ ቻይና አለ። እና መንግስትም ራሱ ደግሞ ሪቪው ያደረጋል። አሜሪካ አፕሩቭ ያደረገ እና ጃፓን አፕሩቭ ያደረጋል ማለት አይቻልም። እና ከጃፓንም ጋር መስራት አለብን፣ ከቻይናም፣ ከሁሉም ጋር መስራት አለብን። በዛ ምክንያት በየቦታው ኤክስፐርት የሆኑ ሰዎች ይሄዱ እና እንደዚህ ነው እንደዚህ ነው ብለው ኤክስፕሌን ያደርጋሉ። እንግዲህ መጨረሻ ላይ ሁሉ ቦታ ፕሩቭ ካደረግ ሰክሰስ ነው ማለት ነው፣ ትልቅ ሰክሰስ ነው። እና ምናልባት አንዳንድ ጊዜ ደግሞ ዩሮፕ ብቻ ፕሩቭ ይሆን እና ከጊዜ በኋላ ወደ ዩኤስ መጥቶ ዩኤስ ፕሩቭ ከሁለት ዓመት ከሶስት ዓመት ከአራት ዓመት ሊሆን ይችላል ግን የዩኤስ ማርኬት ከሁሉ በጣም ጥሩ ለፋርማስ ስለሆነ ዋናው ኮንሴንትሬታችን እዚህ እንዲህ እዚህ ሀገር አፕሮቭ እንዲሆን ነው የምንፈልገው። ትኩረታችን ተቻለ ተቻለ መጥ መልካም እንግዲህ፣ የምትሄዱበትን መንገድ ይልቁንም ደግሞ የሳይንስ ተመራማሪ ብቻውን አይደለም እንዲህ ያለ ትልቅ ስራ ሲሰራ፣ የብዙዎች ድካም፣ የብዙዎች ውጤት አለብ ብለዋል። እርስዎ ምክንያት የሆኑባቸውን ለስኬት የበቁ ሀያ ያህል መድኃኒቶች ሁኔታ ነበረ የተመለከት ነው። እስኪ ደግሞ ማርሽን ቀይርና፣ ዶክተር ሽፈራው ስለ ህይወት እንነጋገር። አሁን ኢትዮጵያ ውስጥ ወሊሶ አካባቢ ታዳጊ ወጣቶችን የትምህርት እድል እንዲያገኙ ህይወታቸው መንገድ እንዲቃና ከጅምሩ ጀምሮ የሚሰራ ድርጅት ነው ያቋቋሙት። ለምሳሌ አንድ በእናንተ ተቋም ታቀፈች ታዳጊ እንዴት ነው የምትረዳው? መረጃዎች ላይ እንደተመለከትኩት የምሳ የኪስ ገንዘብ ይሰጣቸዋል። የጤና ሁኔታቸው ይረዳል። እንደው በምሳሌ በዚህ መልኩ ይረዳል ማለት የሚቻል ነገር ካለ እንደው ሀሳቡ እንዲኖረን ያህል። እሺ፣ በጣም ጥሩ ጥያቄ ነው። እሱ ምንድን ነው እኛ የጀመርነው ከአክሊሉ ጋር ሌሎቹም ጋራ ስንዋይ አንድ ጊዜ ብቻ ለልጆቹ ቱተር አድርገ ወይ ማርስ አስተምረ ፊዚክስ አስተምረ ኬሚስትሪ አስተምረ በቂ አይደለም ነው ያለው። ብዙ ጊዜ ምንድን ነው እዚህ ሀገር ቤተሰብ የተማረ ነው ትምህርት ቤትም፣ ስኩል ዲስትሪክትም ገንዘብ አላቸው። ኮምፒውተር አለ፣ መጽሐፍ አለ እኮ መጽሐፍ ልታገኝ ትችላለህ። ላይብረሪው ብዙ አሉ። የሰው ችግር፣ ምግብ ችግር የለበትም። ሳባይ ይበላሉ፣ ቁርስ ይበላሉ፣ ራት ይበላሉ። እና ስፖርት አለ። ያ ሁሉ የተሞላለት ነው። እዚህ ሀገር ልጆቻችን የተማሩት ነው። አሁን ወሊሶን ብትወስድ፣ እንደ ወሊሶ አይነት በቃ ባላገር ብትወስድ፣ አንደኛ ኮምፒውተር የላቸውም ሁለተኛ መጽሐፍ የላቸውም። በዛ ላይ ደግሞ ክላሱ ራሱ እስከ ስልሳ እስከ ሰባ ልጆች አንድ ክላስ አንድ ድሩም ውስጥ ነው የሚማሩት እ የአስተማሪ እንግዲህ እንዴት ያስተምራል ይህንን ልጅ በሙሉ በደንብ አስብንም ማለት ነው። እና የልጆቹ ጥፋትም ሳይሆን ሁኔታው ራሱ ለትምህርት የተመቸ አይደለም። እኛ ምንድን ነው ያደረግነው? አትሊስት ለእነዚህ ለመረጥናቸው ልጆች አንደኛ ኮምፒውተር ገዛን እና ኢንተርኔት አስገባል። ሁለተኛ የተወሰነ መጽሐፎች ብዙም ባይሆኑ ቀስ በቀስ እየሞላን ነው። ሶስተኛ ለንች መኒ ሰጠናቸው ትንሽ ገንዘብ ብዙ አይደለም። ያ ገንዘብ ግን ለእነሱ በጣም ትልቅ ነው። ለአስራ ስድስት ዓመት አስራ ሰባት ዓመት ልጅ በጣም ያንን ገንዘብ ስታገኝ ምታበላችበት ሳይሆን ወይ ጸጉር ትሰራበታለች ወይ ኤርሳስ ትገዛበታለች እና ትንሹ ቀጣ ከቤተሰቧ ኢንዲፔንደንስ ሰጣት። ሌላው ደግሞ ያደረግነው ሴክሹዋል ኤጁኬሽን አስተማር፣ ምክንያት ብዙዎቹ የፆታ ትምህርት የፆታ ትምህርት እሱን እንትን አስተማር ሰጠናቸው። ነርስ አንድ ነርስ ቀጥረን ነበር። አሁን ግን ፓርት ታይም ነው የምናደርገው። በዛ ላይ ደግሞ ኮሌጅ ስትገቡ አልናቸው ኮሌጅ ስትገቡ የተወሰነ ገንዘብ እንሰጣችኋለን የኪስ ገንዘብ ያው ኮሌጅ ሲገቡ። ያው ቲዩሽን የለም ገንዘብ አይከፍሉም። ዶርም አላቸው፣ ምግብም እዛው ይሰጣቸዋል። ግን እዚህ ብዙ ወጪ አለ ኮሌጅ ስትገባ እና እሱን ፕሮሚስ አደረግንላቸው እና ይገርመሃል። በጣም በቃ ይሄ ሆሊስቲክ ይላሉ እንግዲህ በአማርኛ ምን እንደሆነ እንጃ፣ ሁለ ገባ ሁለ ገብ። በዛ ነው አይ ቲንክ ሰክሰስፉል ለመሆን የቻል ነው ዩኖ አንድ ነገር ብቻ ብንረዳ አይ ቲንክ በቂ አይሆንም ነበር። አሁን እነዚህ ልጆች፣ ሌላው ደግሞ በጣም እኔ ኢምፕሬስ ያደረጉኝ እዛ ጥሩ አስተማሪዎች ነው፣ ደግሞ የቀጠር ናቸው። እሱ ነው ዋናው። ፓርት ታይም ናቸው፣ ግን ስምንት አስተማሪዎች ምናምን አሉን እና እነሱ ዴዲኬትድ ናቸው። ልክ እንደኔ ለመርዳት ነው የሚፈልጉት ለገንዘቡ ብቻ ሳይሆን። ፈራው አንተ ከዛ መተህ እዚህ ሰራ፣ እኛስ ምንድን ነው የምናደርገው ነው የሚሉት እና በጣም በጣም ኢምፕሬሲቭ ነው አስተማሪዎች ናቸው። እና ምንድን ነው የምናደርጋቸው? ልጆቹን ማበረታታት። ከቤትም ትምህርት በደንብ ያልገባቸው ቤተሰብ ሊሆን ይችላል። እና በርቺ እንደዚህ እንደዚህ ከተማሽ እንዲህ ቦታ ትደርሻለሽ፣ ኮሌጅም ስትገቢ አለንልሽ፣ ይሄኛው ኮርስ ደግሞ ከከበደሽ አስተማሪውን ጠይቄ እንዲረዳሽ አረጋለሁ። እና ልክ እንደ አባት እንደ እናት እንደ ወንድም እንደ እህት አድርገው ነው የምንይዛቸው በዛ ላይ ደግሞ አሉላ በጣም ኢምፖርታንት የሆነው ሴቶች ብቻ ስለሆኑ እርስ በራሳቸው ጓደኛ መች ሆኑ በቃ አብሮ ያጠናሉ አብረው በየቦታው ጓደኛ መች ሆኑ እና ያ ደግሞ በጣም ሞቲቬሽን ይሰጣል አየ ሄዶ ዝም ብሎ ቤት እናት ነው ቤት መርዳት ይኖርባቸው አንዳንድ ጊዜ እሱን ደግሞ ለቤተሰቦቻቸው አናገርናቸው። እንደዚህ እንደዚህ ልጆቹ ኮሌጅ እንዲገቡ ካላችሁ ይሄ ቤት የምታሰሩትን ቀንሱ አልናቸው እና ይገርምሃል፣ ቤተሰብ ይሰማል እና በዛ ነው እንደዚህ ሰክሰስፉል የሆን ነው ነ ምለው እና ይሄ የኛ ረግ ነው ምንም ማጂክ አይደለም ሌላ ቦታ እንደዚህ ኮፒ ተደርጎ መስራት ይቻላል ሁለንተናውን የልጆቹን ህይወት ነው እንጂ አንዷን ነገር ብቻ አንዷ ነገር ላይ ትምህርቱ ብቻ ላይ በማነጣጠር የሚፈለገው ውጤት ማምጣት አይችልም በዛ መንገድ ነው እየቀረብ ነው ያለ ነው ያሉት ዶክተር ሽፈራው እንግዲህ አሁን ጊዜውን ሳሰላው ከሀምሳ ዓመት በላይ የሚሆን አብላጫ ጊዜ በዩናይትድ ስቴትስ ነው የኖሩት የቱል አገሮ ጉዳይ የልጅነቶ እርሱ የመጡበት መልሼ መርዳት ፈልጋለሁ በሚል ተነሳስተው ነው። በኢትዮጵያ ይህንን ፕሮጀክት ይዘው ሄዱትና በሽልማቱም ስነስርዓት ላይ እንደተገለጠው ከረጅም ጊዜ ጓደኛዋ ቅድም ስማቸውን ብቻ ይጠቅሱ ግልጽ ላይሆን ይችላል፣ ለሰዎች አቶ አክሊሉ ደምሴ ጋር በመሆን ይሄን ያቋቋማችሁት መልሶ መስጠት የሚለው ግንዛቤ አሁን አሁን እየጎላ የመጣበት ሰዎች ከራሳቸው ከቅርብ ቤተሰባቸው አለፍ ብለው ሌሎችም መርዳት የሚችሉ ሲሆን ባላቸው አቅም፣ በሁኔታቸው እንደፈቀደ መርዳት ይፈልጋሉ። ዛሬ ግን ኢትዮጵያ ያለው ሁኔታ ችግሩ የጠና ነው። ብዙ መርዳት የሚችሉ ሰዎች ራሳቸው የሚረዱበት ሁኔታ ውስጥ ያሉበት ነው። በተለያዩ ምስቅልቅል ሁኔታዎች ድርቅ፣ ግጭት፣ ረሃብ፣ የኑሮ ውድነት፣ ብዙ ችግሮች ይታያሉ። በህይወት ደረጃ እርስዎ ከሚከተሉት መርህ በተግባር ከሚያደርጉት ባሻገር ስለ ህይወትም ካለው ትርጉም ጋራ በየትኛውም ሁኔታዎች ውስጥ ሰዎች ያልፋሉ የተወሰነ የምድር ቆይታ ነው ሁላችንም ያለን። ግን ትርጉም ያለው መንገድ ተከትለን በምንችለው ሁሉ ትርጉም ባለው መንገድ እንድናልፍ መሻት መቼም ትልቅ ነገር ይመስለኛል። ብዙዎች እየቻሉም የማይረዱበት ሁኔታ አለ። ከዛ አንጻር እንደው የህይወቴ መርህ ነው የምከተለው ነው የሚሉትን ነገር ቢያጋሩን። ቅድም እኔ ያለፍኩበትም ብለው የገዛ ቤተሰቦችን ምሳሌ አድርገው መልሰው አጫውተውናል። ፍልስፍና ደረጃ የሚታይም ሊሆን ይችላል ስለ ህይወት ካሎት ምልከታ ለህይወት ካሎት ትርጓሜ አንጻር መጨረሻ የሚባል ቀን አለና ሁላችንም እናልፋለን። እና የእርስዎ ቤተሰብ ላልሆነ ከመንገዱ ወጥቶ ለመርዳት ይህን ሀል ርቀት እንደሚሄድ ሰው ያቅሜል አድርግ እንደሚል ሰው ስለ ህይወት ያለትን ምትፍና ቢያጋሩ ነው። እኔ ያደግኩት እናቴ፣ አባቴ ዘመዶች ያሳደጉን በኢትዮጵያዊነት ነው ደፍነት የተወለድኩት ኦሮሞ ኤሪያ ነው። ግን ኦሮሞ ኤሪያም እንኳን አይባልም። ይገርማል፣ ሁሉ ሰው ያለበት ነበረ። ጉራጌዎች አሉ፣ አማራ አለበት፣ ኢብነ ትግሮችም የተወሰነ ነበሩ እና በዛ ጊዜ ሰው እንትን የሚለው ተማርክ ወይ አልተማርክ፣ ደፍነት ነው። ያልተማረ ሰው ያው በድንቁርና ይሆናል። አይ ሰው የምንማውቅ ምናምን ማለት አለ። እሱ እንግዲህ በትምህርት ጋር የሚመጣ ነገር ነው። ግን ከተማርክ የፈለግከው ለሰው ለምን አትሆንም? ከሁሉ ጋር መወዳደር ትችላለህ። ስራ ማግኘት ትችላለህ። ትምህርቱም አለ እና እንደዛ አይነት ኢንቫይሮንመንት ነው ያደግኩ። አባቴም እናቴም ያሳደጉኝ በዛ ነው። ዶክተር ሽፈራው፣ በዚህ ሰዓት ይህን ውይይት የሚከታተሉ ሰዎች በጥሞና የሚያስቧቸው እርስ በርስም ሊወያዩባቸው የሚችሉ ጭብጦችን አንስተዋል። ተስፋ አደርጋለሁ አድማጮቻችን እርስ በርስ ይወያዩባቸዋል። ውይይታችንን ከመቋጨታችን በፊት እንዲህ እንደው ያቅሜን ልርዳ ብቻ ሳይሆን የሄዱበትን ርቀት የሚያሳይ ቀደም ብዬ ባነሳዎት ሽልማት ላይም የተጠቀሰ ይህን ስራ ከጀመራችሁ በኋላ ለተማሪዎቹ የነበረው ቦታ በቂ ባለመሆኑ ከከተማ ፖስታ ቤት ተከራይታቸው ተጠቀሙ እንደነበረ የሚገልጽ መረጃ ላይ በድርጅት ደረጃ ካቋቋሙት ሌላ ከገዛ ገንዘቦ በኢትዮጵያ ገንዘብ ስሌት 14 ሚሊዮን ብር አውጥተው ቦታ መግዛቱን ይጠቁማል። ይሄ እንግዲህ የቱን ያህል ያለትን ነገር ሁሉ ለመስጠት እንደፈቀዱ የሚያሳይ ይመስለኛል። ብዙ ጊዜ ትልልቅ ተቋማት ኢትዮጵያ ያልሆኑ ሀብታሞች፣ ባለጸጎች እንደዚህ ብቻ የሚታሰበውን ኢትዮጵያዊ ወገኑም ያን አይነት ነገር ማድረግ ይችላል የሚለውን እርስዎም መሰል በምሳሌነት የሚጠቀሱ ጥቂቶች የሚያደርጓቸው ስራ አርአያ የሚሆን ይመስለኛልና እስኪ እሱ ላይ ይንገሩን። ልክ ነው። እንዴት እንደሆነ ትንሽ ላብራራ እሱን እንደ ጀመር መጀመሪያ ያው ፖስት ኦፊሱን ተከራይተን ጥሩ ቦታ ነው፣ መ እዛ ተከራይተን እናስተምር ነበረ ሪሞደል አድርገን ከዛ በኋላ ግን ሁኔታውን ሳይ ከዛ ከማዘጋጃ ቤቶች ጋራ ተነጋግረን ነበረ። እሺ ይሉናል፣ ጥሩ ቦታ እንሰጣችኋለን፣ እዛ ትሰራላችሁ ከሰራችሁ በኋላ እኔ እንደውም ኢቬንቹዋሊ ነገር ላቆም ይችላለው እና ለከተማው ዶኔት ላደርግ ይችላለው ወይ ዛ ዩኒቨርሲቲ አለ፣ ሀይ ስኩል አለ፣ እዛ ፓርት ሊሆናል ብዬ እንደውም ተናግሬ ነበረ። እና እሺ ይላሉ፣ ግን ፕሮሰሳቸው በጣም ብዙ ነው። ከዚህ ወደ ኦሮሚያ ቦታ መሄድ አለበት፣ ከኦሮሚያ ደግሞ እዛ አዲስ አበባ መሄድ አለበት። እኛ ከዚህ ዲሳይድ ማድረግ አንችልም ነው የሚሉት ነው እና አንድ ነገር ያወቅሁት እዛ ምንም ነገር ለመስራት በቃ ሃይራርኪ ነው። ይገርማል። እና ሎካል ሰዎች ማኔጀር ቢሆኑ አለቃ ቢሆኑ ፓወራቸው በጣም ትንሽ ነው። እና ሀሳብ ነው ያላቸው፣ እምቢ አይሉም። ግን መጨረሻ ላይ ኦልሞስት አምስት አመት ጠበቅ። አንድ ከንቲባ ነበረ እሱ ምናለ ሸራው ከዚህ የአንድ አምስት ኪሎ ሜትር የሆነ ቦታ ወደ ውስጥ ገብቶ አለ እሱም መሬት ከፈለክ እንሰጣሃለን አለኝ። ተማሪዎች ናቸው። ምሽቱ ሁለት ሰዓት ተኩል እናስተምራቸዋለን። ስለዚህ ጨለማ ነው። ሴቶች ናቸው። ከዛ መንገዱ ራሱ ቤት ሄደው ይማራሉ እና እኔ የምፈልገው መንገድ ላይ ሆኖ ለልጆቹ ለሴቶቹ የሚመች ከዛ በቀላሉ ቤታቸው የሚገቡ በቃ አልተቻለም። ከዛ እንደ አጋጣሚ የእግዚአብሔር ነገር ነው ልክ መንገድ ላይ ጥሩ ቦታ ዩኒቨርሲቲ አጠገብ አንድ ቤት ይሸጣል ተባለ። ያ ሰውዬ ዶክተር ነው። ለኢንቨስትመንት አድርጎ የሰራው ቢልዲንግ ነበረ። እሱን ኦፖርቹኒቲ ሳገኝ በቃ ይሄ ለሎንግ ተርም ይሆናል እና በእኔ ራሴ አድርጌ ይሄን ልግዛው ብዬ በዛ ነው እንግዲህ ይህንን ቦታ የገዛ ነው። አሁን ያንን ቦታ እያሳደስን ነው። ውጭውንም እያሳደስን ነው። እና ለልጆቹም በጣም ጥሩ ቦታ ነው። በቀላሉ እዛ መጥተው ወደ ቤታቸው ሊሄዱ ይችላሉ። ትራንስፖርቴሽንም አለ። በጣም ደስ ብሎኛል። ያው ልክ ነው። ያችን ገንዘብ ሪታይርመንት ብጠቀም ይሰራል፣ ግን እግዚአብሔር አለ። ሰርቼም ላገኝ ይችላለሁ፣ ስንት ይችላለሁ። ስለዚህ ይሄ ሎንግ ተርም ለልጆቹ በጣም ጥሩ ስለሆነ በዛ ምክንያት ነው። ደስ ያደርጉ ልቅ ቁርጠኝነት ነው የሚያሳየው ከዛ ገንዘብን አውጥቶ ጊዜን አውጥቶ መርዳት አንድ ነገር ነው፣ ግን ይህን ያህል መጠን ያለው ገንዘብ እንዳሉት ከጡረታ ዘመን ወጪው ቀንሶ ማድረግ ትልቅ ምሳሌ ይመስለኛል። በርከት ያሉ ጉዳዮችን ነው እየተነጋገር ነው። ዶክተር ፈራው ገብረ ማርያም ኢትዮጵያ ውስጥ ዲሳቱ የተባለው የታዳጊ ሴቶች ልጆችን የሚረዳ ትምህርት ቤት በሁለንተናው ከትምህርት እስከ ከጤና ጉዳይ ድረስ ሲረዳ በቆየበት ለእውቅናና ለክብሬ በቃ ድርጅቱን መነሻ በማድረግ እርሱም በሕይወቱ ያለፉበትን የረጅም ጊዜ የህይወት ጉዞ ያጋሩን ውይይት ነው ያደረግ ነው። ለሰጡን ጊዜ ከልብ አድርጊ አመሰግናለሁ። ተስፋ አድርጋለሁ ደግሞ ለየት ያሉ ሁኔታዎችን ተከታትለን በድርጅታቸው የምትሰሩትንም ሆነ በታዳጊ ወጣቶቹ ጋር የሚታዩ ውጤቶችን በሌላ መሰል ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ስጥልኝ። በጣም ደግሞ አመሰግን እድል ሰጠኸኝ ምንሰራውን ለሌሎቹ አዳማካፈል ስላበቃኸኝ በጣም አመሰግናለሁ አሉና። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ለአሁኑ በዚሁ ተሰናበትን። ሰላም፣ በደህና አደሩ። አረመላ መላ መላ በሎ ችላችላ ከምትሎ እስቲ መላ መላ በሎ ኧረ መላ መላ በሎ ኧረ መላ መላ በሎ ችላችላ ከምትሎ ያገር ልጆች መላ በሎ መላ ጥራጥር በዛ መተማመን ጠፋ ክህደት ገበያዋ ሞቀ በጣም ደራ መሳችን ካልሆነን እራት አራት ማደራ መላ በሎ አረ መላ መላ በሎ እስኪ መላ መላ በሎ ችላ ችላ ከምትሎ ታመነ የአንዳችን ሲክድ አንድ ዳኛ ይፈርድ አንድ እንጨታ ይነድ በአንድ በሬ ስቦ በአንድ ልባ ስቦ ወትሮስ መቻው ቀናኔ አንድ እጃጨብችቦ መላበል አረመላ እሲ መላ አረመላ Mamma You want I will